You're with SBS Radio. ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗነር፣ ሁነቶችና ታሪኮች በኤስቢኤስ አማርኛ። ከፍተኛ የትምህርት ውጤት ላላቸው ልጆች የተሻለ ትምህርት ቤት መሻት ያያሌ ወላጆች ፍላጎት ነው። ብርቱ ፉክክርና ውጤት ተኮር ከሆኑት ሁለተኛ ደረጃ ትምህርት ቤቶች ውስጥ በላቀ ውጤት የሚዘለቅበትና ትኩረትም ሊቸሩት የሚገባው የመንግስት የምርጥ ተማሪዎች መማሪያ የሆኑት የመንግስት ከፍተኛ ሁለተኛ ደረጃ ትምህርት ቤቶች ናቸው። በላቀ ውጤት የሚዘለቅባቸው የመንግስት ትምህርት ቤቶች ውስጥ ወላጆች ልጆቻቸውን ለማስገባት የሚጥሩት ወጪያቸውን ስለሚቆጥብላቸው ብቻ ሳይሆን ይበልጡን ልጆቻቸው ለላቀ ደረጃ እንዲደርሱላቸው ስለሚሹም ጭምር ነው። ይሁንና የሁሉም የላቀ ውጤት ያላቸው ተማሪዎች በቀጥታ የሚዘልቁበት አይደለም። ትምህርት ቤቶቹ በየዓመቱ የሚቀበሏቸው ተማሪዎች ቁጥር ውስን በመሆኑ ከፍተኛ ፉክክር አለበት። ኒው ሳውዝ ዌልስ የላቀ ውጤት ያላቸውን ተማሪዎች የምትቀበልባቸው 21 ሙሉ በሙሉ 26 በከፊል ትምህርት ቤቶች አሏት። ወደ እነዚህ ትምህርት ቤቶች ለመዝለቅ የሚሹ ተማሪዎች ቁጥር ከፍተኛ በመሆኑ በ2021 አዲስ የፈተና ስርዓት መዘርጋቱን የኒው ሳውስ ዌልስ የትምህርት ሚኒስቴር ዋና የትምህርት መኮንን ቤን ኖርስ ሲያስረዱ የካምብሪጅ መገምገሚያ የሆነ አዲስ የፈተና አዘጋጅ ያለን የካምብሪጅ ዩኒቨርሲቲ አካል ነው። በአሁኑ ወቅት ፈተናዎች ባለ አራት ዘርፎች ሲሆኑ እነሱም የአስተሳሰብ፣ የንባብ፣ የሂሳብና የጻጻፍ ፈተናዎች ናቸው። የጥያቄዎቹ ብዛት የፈተና ጊዜያቱና ጥያቄዎቹም ጭምር ከአመት ዓመት ይለያያሉ ብለዋል። ኒው ሳውዝ ዌልስ አራት ሺ ሁለት መቶ ያህል የላቀ ተማሪዎችን ከሰባተኛ ክፍል የምትወስድ ሲሆን ምዕራብ አውስትራሊያ ውስጥ ሁለት መቶ ሀያ አምስት የላቀ ውጤት ያላቸውና መመዘኛዎቹን ያሟሉ ተማሪዎችን ቀበላለች። ኩዊንስላንድ በበኩሏ የምትቀበላቸው የላቀ ውጤት ያላቸው ተማሪዎች የእንግሊዝኛ ሂሳብና ሳይንስ በተለይ እንዲማሩ ስታደርግ ኩንስላንድ በከፊል የምትቀበላቸውን የላቀ ውጤት ያላቸው ተማሪዎች የእንግሊዝኛ ሂሳብና ሳይንስ በተለይ እንዲማሩ ስታደርግ፣ በሌላ በኩል ሙሉ በሙሉ የሁለተኛ ከፍተኛ ደረጃ ትምህርታቸውን እንዲማሩም ተደርጋለች። ቪክቶሪያ ከዘጠነኛ እስከ አስረኛ ክፍል ላሉ የላቀ ውጤት ያላቸው ተማሪዎች በአራት ትምህርት ቤቶቿ ውስጥ አንድ ሺ ያህል ተቀብላ ታስተምራለች። በትምህርት ቤቶቹ ተቀባይነትን ለማግኘት የመግቢያ ፈተናዎችን ማለፍ ግድ ይላል የቪክቶሪያ ፈተናዎች የቃል የቁጥር የአሳማኝ የፈጠራ ጽሑፍ የንባብና ስሌት ዘርፎች ላይ ያተኮሩ ናቸው ዶክተር ማጂዳ አዋዲ በ ሁለት ሺህ አምስት ወደ አውስትሬልያ በመጡበት ወቅት ምርጥ ተማሪዎችን ተቀብለው ስለሚያስተምሩ ትምህርት ቤቶች የሚያውቁት ምንም ነገር አልነበረም። ከጥቂት አመታት በኋላ ግና ትንሿ ልጃቸው ኒው ሳውዝ ዌልስ በሚገኘው አንድ የላቀ ውጤት ያላቸው ተማሪዎች ትምህርት ቤት የመማር እድል ገጠማት። በዚያ ወቅት የተረዱት አንድ ነገር ቢኖር ልጃቸው ቀደም ሲል ትማርበት በነበረው ትምህርት ቤት ውስጥ ሳለች ውጤቶቿ ዘጠናዎቹ ስለነበረና የሌሎች ተማሪዎች የፈተና ውጤቶች አርባ፣ ሃምሳና ስልሳዎቹ ውስጥ በመሆኑ ከሌሎች የተሻለ ውጤት ስላለኝ ብዙም ማጥናት አያስፈልገኝም ትላቸው ነበር። ሆኖም የላቀ ውጤት ያላቸው ልጆች ትምህርት ቤት ከገባች በኋላ ግና ሁሉም ባለ ከፍተኛ ውጤት ስለሆኑ ራሷን እኩል ተፎካካሪ ለማድረግ በጣም በርትታ ማጥናት እንደጀመረች መረዳታቸውን ተናግረዋል። ይሁንና ልጆችን በእጅጉ ለከፍተኛ ውጤት አክሮ መግፋት በረጅም ጊዜ ሂደት ውስጥ የአእምሮ ጤናቸውንም ላውክ እንደሚችልም አሳስበዋል። ይህ SBS Radio Podcast number, let the Jamari Safara Mamra Tarikoch, SBS.com.au, slash Am Hurricane Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.